ሰናስጥልን የተከበራቸው አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ። ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። ኤስሲቲኤስ የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። የሰማችሁት ወይም የተመለከታችሁት በዩናይትድ ስቴትስ ታዳጊው ሳይንቲስት ተብሎ የተሰየመው የ14 ዓመቱ ኢትዮ አሜሪካዊ ሄመን በቀለ ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ የትግራይ ክልልን የመልቀቂያ ፈተና ወስደው ትልቅ ነጥብ ያስገኙ ወጣቶች ዙሪያም ጥንቅራለን። እንዲህና ሌሎች መሰናዶዎችንም ይዘናል። ኤደን ገረመው ደግሞ የምሽቱን መሰናደው በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። cut the ጥቂት ሳምንታት በፊት በዩናይትድ ስቴትስ ቨርጂኒያ ግዛት የደብሊዩ ቲ ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት ስሪኤም ውድድር ላይ አሸናፊ በመሆን ተመርጧል። ምርጥ አዳጊ ሳይንቲስት የሚለውን ማዕረግም ነው የተቀበለው። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ የሚቀርብ እና ተመጣጣኝ ዋጋ ያለው ደረቅ ሳሙናን ፈጥሯል። ሄመን በቀለ እና ወላጆቹን አነጋግረን ያሰናዳ ነው ዘገባ ይቀጥላል። ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ሕይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ሕልም ነበረው። ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። ኤስሲቲኤስ የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስርኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ሥራውን ከመሥራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ሥራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ሥራዬን የማቅረብበት ሁኔታ ፈጥሮልኛል ስሪኤም በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሄድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው። ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንሱ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆኑ የሚችሉ መፍትሄዎች ላይ አተኩር ነበረ። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ህክምና የሚከፈለው ገንዘብ 40 ሺህ ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰው ሰዎች አሉ። ስለዚህ ልሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው። ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ይገልጹታል። ሄምን በጣም መፍጠር ይወጣል ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ትንሹን ያህል ለመንገር እንግዲህ ይህ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት ብዙ ጓደኞች አሉት። ትንሽ ለመጨመር ያህል ይህንን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓብቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎኑ ስታዩ ደግሞ ብዙ ሞር መጫወቱ ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ ይመስላል። ይሄ መን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስርኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግተው ነው። ነገር ብዙ ስለሚሰራ ከዚያ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው ሲል፣ ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም ምንም። ማንም ከየትም እንዳገኘው አናትም አግኝቶት ኦሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለሁ ይላል። ኧረ ተው፣ ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ፣ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው ሲወዳደር፣ ይሄ ምን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለው እና ያንን ነገር ከልጅነቱ ጀምሬ የማነበው ነገር ነው። እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው። ባይነበር በዛን ሰዓት ቤተሰብ ውስጡ ላይ የነበረው ስሜት በቃ ጥሩ መታሃል ራስህን አዚ ጋር አሳይተሃል ጥሩ ነው። እኛ በዛ ራሱ የሆነ የመርካት ነገር ነበር። ግን እሱ በዛም አልረካ እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው። በጣም ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። መጨረሻ ውጤቱ ሲመጣ ደግሞ አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ። አው ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱን እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነው፣ የቻልነው አቅም ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው። ያለው እንዳልኩሽ ነው። በጣም ሰልፍ ድሪቭን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው፣ ምን እንደሚፈልግ መጀመሪያ። በጣም ትረስት አለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይሄንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው። ይሄ ምን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል ፎር የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም ኤፍዲኤ ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ አምስት ዓመት በዚህ ፕሮጀክት ዙሪያ ልሰራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገ ያደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከአምስት ዓመት በኋላ በጎርጎሳያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ። ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደንገረመው ከዋሽንግተን ዲሲ። በትግራይ ክልል የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ተማሪዎች መካከል ወደ 67 በመቶ የሚደርሱት ተፈታኞች ከግማሽ በላይ ነጥብ ማስመዝገባቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ኩሽ አስታውቀዋል። የቢሮ ኃላፊው የተሻለ ሲሉ የገለጹትን የፈተና ውጤት ማስመዝገብ የተቻለውን ደግሞ ቀደም ሲል ተማሪዎቹ የ10ኛ ክፍል ሀገር አቀፍ ፈተና ወስደው ያለፉና ለፈተና መቀመጥ ከሚገባቸው እድሜ በአራት ዓመት ዘግይተው በመፈተናቸው የተማሪዎቹ ብስለት መጨመሩ እንደሆነም ኃላፊው አስረድቷል። በዚህ ዙሪያ የተጠናቀረውን ዘገባ ሙሉጌታ ጽሐ እንደሚከተለው ያቀርበዋል። በትግራይ ክልል ከመስከረም 29 ቀን እስከ ጥቅምት 2 ቀን 2016 ዓ ም የተሰጠው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና ይፋ ተደርጓል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዖሽ ለአሜሪካ ድምፅ በሰጡት ማብራሪያ ለፈተናው ከተቀመጡት አጠቃላይ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ነጥብ እንዳስመዘገቡ ገልጸዋል። ከሰባት መቶ በተመዘነው የተፈጥሮ ሳይንስ ፈተና ሶስት መቶ እና ከዚያ በላይ ያስመዘገቡ ተማሪዎች ሰባ ሶስት በመቶ ናቸው። ከስድስት መቶ በተመዘነው የማህበራዊ ሳይንስ ፈተና ከ300 በላይ ነጥብ ያላቸው 51.38 በመቶ ናቸው። በጠቅላላ መስፈርቱን አሟልተው ለፈተና ብቁ ከሆኑ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ውጤት አምጥተው ወደሚቀጥለው የትምህርት ደረጃ አልፈዋል። ውጤታቸው ይፋ የተደረገው የዘንድሮ ተፈታኞች በወቅቱ ተመዝነው ቢሆን የአራተኛ ዓመት ተማሪዎች ሊሆኑ የሚችሉ እንደነበሩ ኃላፊው ተናግረዋል። ፈተና ከወሰዱ ተማሪዎች 27ቱ ከ600 በላይ ውጤት ማስመዝገባቸው አክለው ገልጸዋል። 657 ነጥብ በማስመዝገብ ከፍተኛ ውጤት ያገኘው ሙሴ ኪዳነ የተባለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ይህ ውጤቱ ተስፋ በማድረግ እና በጥረት የተገኘ እንደሆነ ሙሴ ያስረዳል። በውጤቱ ደስተኛ ነኝ። መፈተን ከሚገባኝ ጊዜ በአራት ዓመት ዘግቼ ነው የተፈተንኩት። በአሁኑ ወቅት የአራተኛ ዓመት የዩኒቨርሲቲ ተማሪ እሆን ነበር ማለት ነው ከፍተኛ ውጤት ማስመዝገብ የቻልኩት በተስፋ ነገሮች ይለወጣሉ በሚል እምነት ስለሰራው ነው። ለፈተናው እንድንዘጋጅ ከአራት ወራት በላይ ዕድል ተፈጥሮልናል። በጊዜውም በሚገባ ለፈተናው ስዘጋጅ ነበር። ችግርና መሰናክል ሊያጋጥም ይችላል። ሆኖም የሚቻለውን ያህል በሚያዋጣው መንገድ በመጠቀም ለውጥ ለማምጣት ጥረት ማድረግ ወደ ስኬት ያደርሳል። በሀገር አቀፍ ደረጃም የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ተማሪዎች ማለፊያ ነጥብ ማግኘት የቻሉት ሶስት ነጥብ ሁለት በመቶ ብቻ ናቸው። በትግራይ ክልል ግን ስልሳ ስድስት ነጥብ ዘጠኝ ስድስት በመቶ ለማለፍ የቻሉት እንዴት ነው በሚል የተጠየቁት ኃላፊው ዶክተር ኪሮስ ንጽጽሩ ከመነሻው አግባብነት እንደሌለው ይተቻሉ። ምክንያቱም ሲያስረዱ፣ በትግራይ ክልል ለፈተና የተቀመጡት ተማሪዎች ቀደም ሲል የአስረኛ ክፍል ሀገር አቀፍ ፈተና ተፈትነው የመሰናዶ ትምህርት የወሰዱ እንደሆኑ አስታውሰዋል። በአሁኑ ጊዜ የአስረኛ ክፍል ፈተና መቅረቱን ጠቅሰው ተፈታኞቹ በራያ በመቀለ በአድግራትና በአክሱም ዩኒቨርሲቲዎች ገብተው ከፍ ያለ ዝግጅት ሲያደርጉ እንደቆዩ ገልጸዋል ሕይወት ታይ ምን እንደሆነ በሚረዱበት ትኩረት ለማድረግ በማይቸገሩበት ዕድሜ ላይ ሆነው ፈተናውን የወሰዱት በደረሰባቸው ችግር መድረስ ከሚገባን ደረጃ ወደኋላ ቀረን በሚል ቁጭትና ወኔ በአጭር ጊዜ ስለተዘጋጁ እንደዚሁም በዩኒቨርሲቲዎች ገብተው ዝግጅት ስላደረጉ የተሻለ ውጤት አስመዝግበዋል። ፈተናው አሁን በሀገሪቱ እየተሰጠ ካለው ስርዓት ልዩነት አልነበረውም። በዩኒቨርሲቲ ቅጥር ግቢ ገብተው በፌዴራል ፖሊስ እየተጠበቁ ከሌሎች ክልሎች በተላኩ ፈታኞች ነው የተከናወነው። የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መምህር ጸጋይ ገብረ መድህን በበኩላቸው በክልል ደረጃ ከ600 በላይ ውጤት ካመጡ 27 ተማሪዎች 19ኙ የትምህርት ቤቱ ተማሪዎች እንደሆኑ ገልጸዋል። ተማሪዎቻችን ከመጀመሪያ ጀምሮ በ2012 እንዲፈተኑ ነው ተዘጋጅተው የነበሩት። አሁን ለሶስት አመት ከትምህርት ርቀው ቆይተዋል። አሁን ግን በሰኔ ወር 2015 ዓ ም ትምህርት ቤቱ የነበረውን ችግር ጥገና አድርገን አስገብተናቸዋል። ከዛ 53 ሴት በ ሀምሳ ሶስት ወንድ ተማሪዎች ጠቅላላ መቶ ስድስት ተማሪ ነው ወደ ፈተና እያዘጋጅ ናቸው የነበረ። ስለዚህ ከነዚህ ከባለፈው አመታት የተሻለ ውጤት ነው የተመዘገበው። ተማሪዎች ደግሞ በደንብ እያጠኑ ነው የነበሩት። ለምሳሌ ላይብራሪ እየተጠቀሙ ነው የነበሩት። ትምህርቱ እንደገና በክለሳ መልክ እየተሰጣቸው ነው የነበረ እና በዚህ ዝግጅት እኛ ደግሞ ጥሩ ውጤት እንድጠብቅ ነበር። ውጤቱ ደግሞ ከሁሉም የበለጠ በዚህ ዓመት ከ600 በላይ ያመጣ 19 ተማሪዎች አሉ። ከነዚህ ሰባት ሴቶችና 12 ወንዶች። የትምህርት ቤቱ ሪከርድ በብዙ ነው የተሻሻለው ከ600 እስከ 635 ባለፈው አመታት ለብዙ አመታት ተይዘ የነበረ ሪከርድ 631 ነው በሴቶች ደግሞ 621 ነበረ አሁን በሴቶች 624 ነው እንትን የሆነው ስለዚህ በዚህ ትምህርት ቤት በቃ የተሻለ ውጤት እንዲያመጡ እየተዘጋጀን መምህሩ የሚሆን ጠቅላላ የትምህርት ቤቱ ኮሚኒቲ በጠንክሮ እየሰራ ነው ትምህርት ቤቱ ካስፈተናቸው 106 ተማሪዎች እስካሁኑ የ ዘጠና ስምንቱ ተማሪዎች ውጤት ታውቋል ያሉት ርዕሰ መምህሩ የቀረቡት ስምንት ተማሪዎች ውጤት ግን በስም አጻጻፍ ግድፈት እስካሁን አልታወቀም። እርሱ እንዲስተካከል እየሰራነን ብለዋል። በቀጣይ ትምህርት ቤቱ የተሻሉ ተማሪዎችን ለማፍራት ጠንክሮ እንደሚንቀሳቀስ መምህር ጸጋይ አመልክተዋል። ተማሪዎቹ ለብዙ አመታት ነው ከትምህርት ርቀው የቆዩት። ግን መጀመሪያም የምንጠብቃቸው ተማሪዎች ነበሩ፣ የተሻሉባቸው ብለን ነው ምናምነው ስኮላርሺፕ ያገኙ ተማሪዎች ተማሪዎች አሉ። አዲስ አበባ ሄዶም የተፈተኑም ከነዚህ ባች ከ600 በላይ የመጡ ሁለት ተማሪዎች አሉ፣ ባለፈው የተፈተኑ ተማሪዎች። ስለዚህ እዚህ ከገቡ በኋላውም በሁለት ሽፍት ከፍለን እያስተማርናቸው ነው የነበረ፣ የ11ኛውም ሳይቀር የ12ተኛውም በኮሮና ተቋርጦ የነበረ ትምህርት በሁለተኛ ሶሚስተርም እዚ ያስገብተን ለተከታታይ ሶስት ወር የበለጠ ትምህርት እየሰጠናቸው ነበር። ተማሪዎቻችን ውጤታማ ሆነው እንዲቀጥሉ በቃ የነበረውን የያዝነውን እቅድ አጠናክረን በመቀጠል ተማሪዎች ለበለጠ በሞራል ተነሳስተው ለተጎዳው ህብረተሰብ እንክሳለን ብለው ሁሌም ስለሚነጋገሩ እርስ በእርሳቸው ተማሪዎች እየተጋገዙ ጥሩ ውጤት እንዲያመጡ እየሰራን ነው። ለምሳሌ የኢንተርኔት አክሰስ እያገኙ ነው። አሁን በተወሰነ መልኩ ዋይፋይ እዚ ዘርግተን የነበረውን አጠናክረን እንቀጥላለን። በመቀለ ከተማ የሚገኙት አፄ ዮሐንስና አድ ሀቂ የተባሉ የሁለተኛ ደረጃ ትምህርት ቤቶች በብሔራዊ መልቀቂያ ፈተና ያስመዘገቡትን ውጤት ለመጠየቅ ጥረት ባደርግም እስካሁን የተሟላ መረጃ የለንም የሚል ምላሽ ሰጥተውኛል። የክልሉ ትምህርት ቢሮ ኃላፊ በበኩላቸው በጦርነቱ ምክንያት ማስረጃቸው የጠፋ ተማሪዎች በመኖራቸው የተሟላ ማስረጃ የሌላቸው ተፈታኞች እንዳሉ ተናግረዋል። በዚህም ፈተና የወሰዱ ተማሪዎች የትምህርት ማስረጃ እየተጣራ እንደሚገኝ ጠቅሰው በአጭር ጊዜ ውስጥ በማጣራት የተማሪዎቹን ቁጥር ይፋ እናደርጋለን ብለዋል። በ2012 ዓ.ም የ12ኛ ክፍል ተማሪዎች የነበሩ እንደሆኑ ከየትምህርት ቤቱ ማስረጃቸው መጣራት የሚያስፈልጋቸው አሉ። ማስረጃ ለማቅረብም አዳጋች የሆነባቸው ተማሪዎችም አሉ በክልሉ ውስጥ የተፈናቀሉና ከሌሎች ክልሎችም ተፈናቅለው የመጡትንም የማጣራት ስራ ይሰራል። ይህ ብቻ ሳይሆን የአስረኛ ክፍል ማትሪክ ተፈትነው እንዳለፉ ማረጋገጥም ያስፈልጋል። ተፈታኞች በፈተና ጊዜ የተጠቀሙበትን የስማቸውን የፊደል አጻጻፍም ከቀደመው ጋር ማስተያየትም ያስፈልጋል። በዚህ ረገድ የተማሪዎችን ጥያቄ ተቀብሎ የሚያጣራ ኮሚቴ ተቋቁመዋል። ከዚህም የተነሳ ውጤታቸው ተይዞ ይፋ ያልተደረገላቸውን ተማሪዎች መፍትሄ እየሰጠን ነው። በትግራይ ክልል ለ12ኛ ክፍል ብሔራዊ መልቀቂያ ፈተና የተቀመጡ ተማሪዎች ጠቅላላ ብዛት የትምህርት ቢሮው ኃላፊ በይፋ አልጠቀሱም። ሆኖም ባለፈው መስከረም ወር መጨረሻ በክልሉ ከ ዘጠኝ ሺ አምስት መቶ በላይ ተማሪዎች ለብሔራዊ መልቀቂያ ፈተናው እንደተቀመጡ የኢትዮጵያ የትምህርት ምዘናና የፈተናዎች አገልግሎት መግለጹ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። የጋቢና ቪኦኤ መሰናዶው ይቀጥላል። ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆኑ የገለጹ ዲዛይነሮችና ነጋዴዎች ኢፍትሐዊ ነው ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ ተናግረዋል። የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋራ በውበትም ሆነ በጥራት እንደማይመጣጠኑ ያስረዱት ነጋዴዎቹ፣ ነገር ግን ሸማቾች በዋጋ ቅናሽ ምክንያት ብዙ እንደሚገዙም ገልጸዋል። በመሆኑም ፊታቸው ወደ ቻይና አልባሳት ለማዞር እንደተገደዱ እንደሆነም ተናግረዋል። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው ኬኔዲ አባተ ነው። ወደዛው ነው የምናልፈው። የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገር ናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋራ መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀሳቀሰ ትናገራለች። ያሁን ላይ በጣም ነው የሚያስጠላው። በተለይ ወር እስከረብ ቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው። በጣም ነው የሚያስጠላው። በጣም ማለት ነው። ያው ያለመዘጋት ዝግ ያለማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝ ሰው የለም። የሚጠይቅ ሰራ ሰው የለም። በቻይና የሚሰሩት የራሳቸውን ኢኮኖሚ ነው ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ ሽፎን አሁን ሽፎን ማለት ይሄንን አይተካውም። ሽፎን ማለት ይሄንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙን እና ኢኮኖሚውን ያማከለ ምንድነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን የማትፈርድበትም ዝቅ ያለውን ወይ ደግሞ አማካኝ ሆነን ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል። የቻይናው ፕሬዝደንት ዢ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደ ተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ.ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ ቅናሽ ዋጋ ያላቸው ሸቀጦች እያጋጠማቸው ያለውን ኢፍትሃዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጠሃ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል ቻሉ ይናገራል። ቻይና ተብሎ የሚጠራለ ጨርቅነታቸው በውጭ አገጫ ጌሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ፕሪንት አውት ነው አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ዋጋና የሀኛውን የሚያገኘው ዋጋ አይገናኝም። ሶስት እጥፍ ወይ አራት እጥፍ ቅናሽ ይኖረዋል ያኛው ማለት ነው የተመረተው በቃ በሳይዝ ሚዲየም፣ ላርጅ፣ ስሞል መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ ዘጠኝ ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮቫ አለ። በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁላ ነገር ዲዛይንም ታርገው አለ። የልብሱ አይነቱ በርግጥ የኛ ይሻላል። ይሄን ሐሳብ አለ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አሉ። ከኛ ጋር መወዳደር አልቻልም። ሰው ደግሞ አሁን የሚፈልገው ቅናሽን ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው። ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል። አንደኛ የኢኮኖሚ ተጽዕኖ ያሳድራል። የሞራል ተጽዕኖ ያሳድራል። አገሪቷ ላይ ውድቀት፣ የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድረህ ምናምን የሰራው ዲዛይን በአንድ ሳምንት ውስጥ ያ መጥቶ ገበያውን ሲያጠቀለቁ፣ አንተ ብዙ ጊዜ የፈጀብህን ከእነሱ ጋር ልትወዳደር አትችልም ማለት። ሳትፈለግ እስረኛ ትሆናለህ ማለት እኛ ሁለቱን ለማመዛዘን የተወሰነ የነሱንም እንይዛለን የኛንም እንይዛለን። ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ብለ ታስረዷል። ሰው መጥተው ግን የኛን ለመግዛት ይፈልጋል። ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው ፍላጎቱ ግን የሚሆነው የትኛው ነው? የአበሻ ልብስ ገዝቶ ለመሄድ ነው። አሁን ለእኛ ደግሞ ዝቅተኛ ህብረተሰብ መጥቶ ካለበሰ እንዲ ሀብታም ጠብቀ መካከለኛ ገቢያለው ጠብቀ የሚሰራል ገቢያ ሲሆን ከገቢያ እየወጣ ትሄዳለህ ሰው ሰላም ሺ በሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል። የአገር ባህል ልብስ ደስ የሚሆ ነገር አንዱ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገናኘው ከብዙ ሰው ጋር ነው የሚያገናኘው፣ እና ሁሉም የስራ እድል ያገኝበታል። የቻይና ቻይናዎች እዛ እንደ መጋረጃ ነገር ሽፉ ነገሮች የሉም። እኛ ከፈለግን እኛም እንሰራዋለን። ሽፉን በጎን ለጎን እያጊዜ እንሰራለን። እንደዚህ ሀገር ባለች ሲሰራ ሽፉንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚወጣው። ከእነሱ የምንገዛው ነገር ላሳነስ እንችላለን ማለት ነው አሸማኔዎች ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች። ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው ማለት። ይህንን ካላዋጣኝ የኔም መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ወደ ሽፎኖችንም ማለት ነው። ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ የቀለለ ነው። ባህላዊ ልብስ ሸምታ ስትወጣ ያገኘናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች። እኔ ነጠላ ገዝቼ እየወጣው ነው። ነጠላ አንድ ሺ ብር። እኔ የባህል ልብስ ነው የምለው ለመልበስም ለበዓሉ። እሱ ቢሆን ነው ዋጋው፣ ሹፎኑ ይሻላል። ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው። ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት። የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት አንድ ሺ ወይ አንድ ሺ አምስት መቶ ነበር የሚገዛው፣ ሶስት ሺ አምስት መቶ ልብሱ ብቻ ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ሊጥፍ ነገር አለ አይደለም? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሴንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ለምንድን ነው የሚገዛው? ው ብሩ እንትን ስለሚል ከአቅም ጋር ነው። ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የእኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ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 ታሪኮችን የምናሳየው በምልአት ነው። የተከበራችሁ የጋቢና ቬይ ተመልካቾች፣ አድማጮቻችን እንግዲህ ለዕለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። ጋቢና ቪ የአዲሱ ትውልድ ድምፅ ከሰኞ እስከ አርብ ለ ሰላሳ ደቂቃ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ የሚቀርብ ነው። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የፌስቡክ ገጻችን ላይ ቪያ ማሀሪክ ላይ ቬሪፋይድ የሆነውን በማየት ወይም ደግሞ ሰማያዊ ምልክት ያለውን በማየት እዛ ላይ ገብታችሁ ለጋቢና ቪ ያላችሁ አስተያየቶችን አስቀምጡልን። እንዲሁም ደግሞ ስልክ ቁጥራችሁንም ብትተውልን የእናንተን አስተያየቶች ጥያቄዎችና በመውሰድ እኛም ውይይቶችን የምናሰናደ ይሆናል በነገው ምሽት እንግዲህ በሌላ መሰናዶ እንጠብቃችኋለን ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው ጽዮን ግርማ በዋና አዘጋጅነት አበባየሁ ገበያ የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት አብረናችሁ ወይም አብራችሁም ስለቆያችሁ እያመሰግንን እኛም አብረናችሁ ቆይተናል አብራችሁ ስለነበራችሁ በድጋሚ አመሰግናለሁ በነገው ምሽት እንገናኝ ሰላም ጤና ይስጥልን ደህና ደሩ